ሰላም ልናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙዝ አብራችሁ ይቆያለሁ። ኤልያስ አስማረ በቴክኒኩ አብሮን ይቆያል። ኢትዮጵያ ውስጥ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖቹን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። ትምህርት ቤቶች እንዲዘጉ ተማሪዎች እንዲሰደዱ በለጋ አእምሯቸው ላይ ደግሞ አሰቃቂ ጠባሳዎች እንዲታተሙ እያደረጉም ይገኛሉ። ለማሳያነት በሺዎች የሚቆጠሩ ተማሪዎች ከትምህርት ከተነጣጠሉባቸው ሁለት ክልሎች ያገኘናቸውን የተማሪዎችን ምስክርነት ሰምተን ሚመለስ የቅድመት ጊዜ በሁለት ሺህ አስራ አምስት ነው። ትምህርት ተቋረጥ ነው ሁለተኛ ክፍል ነበርኩ ሁለት ሺህ አስራ አምስት ተክለስ አንደኛ ወጣ ነበር እና እዛ የመወዳደር ነበር። ከዛ በኋላ በጣም ተናደድኩኝ፣ ምክንያቱም ልን ነበር ለሊት ነበር ይመጡ ነበር በታደረገ ከቤት ምናምን እንሰራ ነበር ከጓደኞች ተለያይተን ነበርና ስንት እንዳትደውል ነበር። ከዛ ትናፈቃለህ ጨዋታውን ቀልዶን ምናምን ያፍቃል። ስለዚህ የእነ ፎቁን ነበር እኔም የእነ ፎቃቸው ነበር። ከትምህርት ቤት ውጪ መሆን በጣም ችግር አለው። አንደኛ ነገር ከትምህርት ገበታ ስትወጣ ወደ ትምህርት ትምህርት የምትገባ አይመስለኝም። ከዚ ስነ አእምሮ ጉዳትም ይደርሳል። ኒ ማይ ባለት ዋሪት ከተማ ላይ ምዕራብ ጎጃም ዘጠነኛ ክፍል ነበር ያው ትምህርት በመቋረጡ ያው ሁሉም አሁን ሲጀመር ያው ከወለጋ መፈናቀል የተጀመረ ጀምሮ ያው ተማሪው ያው ትምህርት ቤት ሄድ እንጂ ለትምህርት ያለውን ትን ሁሉም የቀነሰ ነው፣ በቃ የወረደ ነው ስሜቱ። አሁን ደግሞ እንዲህ ሲሆን ደግሞ ያው ሁላችንም ወደ ትግል ይወሰናል። አሁን ተማሪ የሚባል አሁን ትግል ላይ ነው እንጂ በትምህርት ላይ የሚማር ምራብ ጎጃም ላይ አንድ የለም። ከትምህርት ትምህርት አረም በቃ የለም፣ በቃ የለም። እንኳን የለ መዋል ህጻናት፣ አሁን ህጻናት አሁን ትምህርት አይነሳ ይማሩ እንግዲህ ይቻሉ። በዚህ ሰዓት በጣም በቃ ስሜታዊ ነኝ፣ ከኔ ራት የጀምረ ኔ በቃ እኔ እንጃ እኔ በጣም ትልቅ ይሰማኛል፣ በጣም ይሰማኛል። ተማሪዎች አሁን በዚህ ሰዓት በቃ በየ ቦታውን በሚተኮስ ከባድ መሳሪያ ሞቷል። ከዛም አልፎ ደግሞ አሁን በቃ አብዛኛው ተማሪ በገጠር በቃ በገጠር ነው ከምታው ቤተሰብ ጋር። ከዛም አልፎ ደግሞ በጣም የምስኪል ልጆች ደግሞ በበረሃ ሴቶች አሁን በረሃ ላይ ነው ግ ሴቶች አሁን በቃ ትምህርት በቃ ባልሆነ ቦታ ላይ ነው የምታገኛው። ዛሬ ግጭቶችና መፈናቀሎች በኢትዮጵያውያን ተማሪዎች ብሎም የትምህርት ዘርፍ ላይ የተውት ስላለው ጉዳት እናነሳሳለን። በአስቸጋሪ ሁኔታ ውስጥ የሚገኙ ተማሪዎችን ለማገዝ ጥረት የሚያደርጉ ተቋማትን ሀሳብም እናዳምጣለን። ለውይይታችን የጋበዝናቸውን የመጀመሪያውን እንግዳ ላስተዋውቃችሁ። ዶክተር አለባቸው ከሚሰው ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎችን የስደተኛና የተፈናቀሉ ህጻናትን በሚያካትቱበት ሁኔታዎች ላይ ያተኮሩ ጥናትና ምርምር አድርገዋል። ጥናቶቻቸውም በዓለም አቀፍ ህትመቶች ላይ ወጥተዋል። የሃርቫርድ ዩኒቨርሲቲ የድህረ ዶክትሬት ጥናት ባልደረባም ናቸው። ዶክተር አለባቸው የውይይቱ አካል ለመሆን ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። ኢትዮጵያ ውስጥ ግጭትና መፈናቀል በትምህርትና በተማሪዎች ላይ እያሳደረ ያለው ጫና አያሌ መሆኑ ይነገራል። በወፍ በረር እርሶ ሲቃኙት እንዴት መግለጽ ይቻላል? በድጋሚ አመሰግናለሁ። ምናልባትም ቅድም ያዳመጥናቸው የህፃናት ድምፅ፣ የልጆች ታሪክ የብዙ ሚሊዮን ህጻናትና ወጣቶችን ታሪክ ይወክላል። እንግዲህ ኢትዮጵያ ውስጥ በርካታ ምክንያቶች ተደማምረው እጅግ በጣም ብዙ ሚሊዮን በብዙ ሚሊዮኖች የሚቆጠሩ ህፃናትንና ወጣቶችን ከትምህርት ውጪ አድርገዋሉ። ለምሳሌ በቁጥሮች እንኳን ለማየት ዩኒሴፍ በጣም በቅርቡ ጁላይ መጀመሪያ አካባቢ ባወጣው ሪፖርት ወደ 8.3 ሚሊዮን ህፃናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጪ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት ወደ 9 9100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት የተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ 5430 ትምህርት ቤቶች ዝግ ናቸው፣ ኢትዮጵያ ውስጥ አሁን በጠቀስኩት ወቅት። እንግዲህ እነዚህ እጅግ እጅግ በጣም ትልልቅ ቁጥሮች ናቸው። እነዚህ የተከሰቱት በዋናነት በግጭት ቢሆንም ሌሎችም በርካታ ተፈጥሯዊም ሰው ሰራሽ ምክንያቶች ለዚህ አስተዋጽኦ አበርክተዋሉ። ግጭትን እ አንድ ሰው ሰራሽ ምክንያት ብንወስድ እንደ ጎርፍ፣ ድርቅ የመሳሰሉ ተፈጥሯዊ ምክንያቶች፣ ወረርሽኞች እንደ ማላሪያ ማለት እንደ ወባ፣ እንደ ኮሌራ የመሳሰሉ አንዳንድ ቦታዎች ላይ እንደውም አውሎ ንፋስ፣ እነዚህን የመሳሰሉ ተፈጥሯዊ ክስተቶችም ለዚህ ትልቅ ቁጥር ለሆነው ወጣቶችና ህጻናት ከትምህርት ገበታ ውጭ ለመሆን ምክንያት ሆነው አሉ። ዶክተር አለባቸው የነዚህ ህጻናት የነዚህ ታዳጊዎች እንዲሁም የወጣቶች ከትምህርት መቆራረጥ ሌሎችን የሌሎች ችግሮችም መነሻ መሆኑ አንዳንድ ይወሳል በአንዳንድ ሀገራት ከትምህርታቸው የተቆራረጡ ተማሪዎች ለሀገር ደህንነት የበለጠ ስጋት ወደሚሆኑ ተግባራት ፊታቸውን ሲያዞሩ ይታያል። እንደ ትጥቅ፣ እንደ ጽንፈኝነት እንዲሁም ደግሞ እንደ ተደራጀ ወንጀለኝነት ውስጥ ባሉ ሁኔታዎች ውስጥ ሲገቡም ይታያል። ኢትዮጵያ ከእነዚህ ተማሪዎች በትምህርት ላይ ካለመገኘታቸው ጋር ተሳስረው የሚያሰጓት አደጋዎች ምንድን ናቸው? እነዚህ ከትምህርት ገበታ ውጭ የሆኑ ህጻናት ቅድም እንዳነሳውኝ የተወሰኑት በተለይም በሰሜኑ ጦርነት ጊዜ በነበረው እጅግ አውዳሚ በሆነ መልክ በተካሄደው ጦርነት ቅድም የጠቀስናቸው ቁጥር የሆኑ ትምህርት ቤቶች በመውደማቸው መምህራን እና ተማሪዎች በመፈናቀላቸው የተከሰቱ ናቸው። አንዳንድ አካባቢዎች ላይ ማህበረሰብ አልተፈናቀለም። ነገር ግን በአካባቢ ባሉ ግጭቶች ታጣቂ ቡድኖች ትምህርት ቤቶች እንዳይሰሩ መምህራን እንዳይሰሩ በትጥቅ ትግሉ ወይም በሌላ መልኩ እነዚህን ወጣቶች፣ ህጻናትን ለመጠቀም በሚመስል መልኩ ገደብ ተጥሎ እናገኛለን። በተለያየ መልክ የሚገለጽ ነው ይሄ የተማሪዎች ከትምህርት ገበታ ውጭ መሆን። እንዳነሳኸው እነዚህ ህጻናት ለብዙ ነገሮች የተጋለጡ ናቸው። በተለይም ኢትዮጵያ ውስጥ ባለው የግጭት ባህሪ እነዚህ ህጻናት እንደተነሳው በታጣቂ ኃይሎች ለጦርነት የመመልመል እድላቸው እጅግ ሰፊ ነው። አንዳንድ አካባቢዎች የሚደረጉ እንቅስቃሴዎችም ያንን የሚመስሉ ናቸው። እነዚህ ህጻናት የልጅነት እድሜያቸውን ትምህርት ቤት መቆየት ሲገባቸው በእንደዚህ አይነት ሁኔታ ሲያሳልፉ፣ መሞት፣ የአካል ጉድለት እና በርካታ የሆኑ የስነ ልቦናም ጫናዎች ውስጥ ይወድቃሉ ከዚህ በተጨማሪ ከእንደዚህ ሁኔታ ውስጥ የተረፉ ህጻናት ለሌሎችም ነገሮች የተጋለጡ ናቸው። ለምሳሌ ለህገወጥ ስደት በሰፊው የተጋለጡ ናቸው። እነዚህ ህጻናት የሰው አዘዋዋሪዎች ለዚህ ወንጀላቸው ታርጌት ከሚያደርጉት፣ ትኩረት ከሚያደርጉባቸው የማህበረሰብ ክፍሎች አንዱ እንደዚህ ከትምህርት ውጭ በርካታ ለሆኑ አንቲ ሶሻል ቤቨርስ ለምንላቸው ሰዎችን ማገት፣ መዝረፍ ሱሰኝነት፣ በነሱ በህፃናቱ በኩል ደግሞ ለጉልበት ብዝበዛ፣ ለጾታዊ ጥቃት በቤተሰብም ደረጃ ከዛም በላይ ለእንደዚህ አይነት ነገሮች ይጋለጣሉ። ከዚህ በተጨማሪ ከትምህርታቸው አንጻር ደግሞ እድሜያቸው እየጨመረ ሲሄድ የከሰረ እድሜ ነው የሚሆነው ከትምህርት አንጻር ያ የሚያልፈው ጊዜ ቀድሞ የተማሯቸውን ነገሮች ይረሳሉ፣ ይጠፋል። ያ ሌርኒንግ ሎስ የምንለው በሰፊው ይከሰታል። ስለዚህ በርካታ መዘዞች ነው ያሉት። ተማሪዎችን ከትምህርት ውጭ ህጻናትንና ወጣቶችን ማቆየት። መልካም። ይህንን ሁኔታ ቀይሮ ከትምህርታቸው የተራራቁ ህፃናትና ታዳጊዎች ወደ ትምህርት ቤት የሚመለሱበትን ሁኔታ በመፍጠር ረገድ ምን ሊደረግ ይገባል? የመፍትሄ ሀሳቦች፣ የመፍትሄ እርምጃዎች ተብለው የሚቀርቡት ጉዳዮችስ ምንድን ናቸው የሚለውን ጠቅለል አድርገው ያጋሩን። መልካም። በጣም በርካታ ነገሮች መደረግ አለባቸው፣ ግን በጣም ዋና ዋና ምላቸውን ነገሮች ትኩረት አደርጋለሁ። የመጀመሪያው መፍትሄ መምጣት ያለበት በተለይም ዘላቂ መፍትሄ መምጣት ያለበት ከራሱ ከትምህርት ስርዓቱ ነው ብዬ ነው የማስበው። የሀገሪቱን የግጭት አዙሪት እና ሌሎችም አሁን ያነሳናቸውን ተፈጥሯዊም የሆኑ ችግሮችን ቀርፎ የተረጋጋ ማህበረሰብ ፈጥሮ ለመሄድ የትምህርት ስርዓቱ ራሱ መፍትሄ ማምጣት መቻል አለበት። የትምህርት ስርዓታችን ዘላቂ ሰላምን በሚያረጋግጥ መልኩ በሕዝቦች መካከል መዋደድን፣ መከባበርን በሚያመጣ መልኩ ሀሳቦች የሀሳብ ልዩነትን የሰዎች ልዩነትን አንድ እኩልነትን እነዚህን የሚቀበሉ እነዚህን የሚያከብሩ ዜጎች በሚፈጥር መልኩ የትምህርት ስርዓቱ በአግባቡ እንደገና መታየት አለበት፣ እንደገና መቃኘት አለበት ብዬ አስባለሁ። ስለዚህ የትምህርት ስርዓቱ ራሱ ዘላቂውኑ መፍትሄ ማመንጨት አለበት የሚል ሀሳብ አለ። ከተፈጥሯዊም አደጋዎች አንጻር የትምህርት ስርዓታችን ማህበረሰቡ፣ ትውልዱ፣ ዜጎች አካባቢያቸውን የሚጠብቁ ለዚህ ለአየር ብክለት ለአካባቢ ብክለት ያልተጋለጠ ሰስቴነብል የሆነ ህይወትን የሚመሩ ዜጎችን ተቋማትን እንዲፈጥሩ በዛ መልኩ መቃየት ይጠበቅበታል። ከዛ በተጨማሪ ምርታማነትን ምርታማ የሆኑ ስራ ፈጣሪ የሆኑ ዜጎችን ቢያፈራ የትምህርት ስርዓቱ በዛ መልኩ እንደገና ብታይ፣ ዋናው መፍትሄ ራሱ ትምህርት ስርዓቱ ውስጥ እንዳለ ማየት እንችላለን። ከዛ በተጨማሪ ግን ኦልሬዲ አሁን በዚህ አሁን ባለው ሰዓት የትምህርት ስርዓቱ እነዚህ ከትምህርት ውጭ ያሉ ተማሪዎችን በተለያየ መልኩ በተለያዩ አማራጮች ለመድረስ መስራት ይጠበቅበታል። የወደሙ ትምህርት ቤቶች እንደገና መገንባት መቻል አለባቸው። የፈረሱ ትምህርት ቤቶች እንደገና መሰራት መቻል አለባቸው። ከዚህ አንጻር የመንግስት ኢንቨስትመንት በትምህርት ላይ መጨመር አለበት። አሁን ከሚደረገው በላይ ተጨማሪ ኢንቨስትመንት ይፈልጋል። የልማት አጋሮችም ኢንቨስትመንት እንደዛው መጨመር መቻል አለበት። አሁን ያለው እጅግ በጣም ጥቂት ነው። የማህበረሰብ ተሳትፎም በዛው ልክ መጨመር ይጠበቅበታል። ምናልባት ሶስተኛ ሀሳብ ብዬ ማነሰው የኢትዮጵያ ትምህርት በዚህ ሰዓት በተለያየ ምክንያት የአስቸኳይ ጊዜ ትምህርት እየሆነ መጥቷል። ይሄ ኤጁኬሽን ኢን ኢመርጀንሲ ምን ለው አይነት ሆኗል። ነገር ግን ይሄ በትምህርት ሚኒስቴር ተገቢው ትኩረት ተሰጥቶ ተቋሚ ተደርጎ መደበኛ በጀት ተበጅቶለት የሚሰራ ስራ ሆኖ አላየውም በእኔ ጥናቶች። እና ይሄ ነገር በአግባቡ አሁን ያለንበት ነባራዊ ሁኔታ ስለሆነ ን ግጭቶች እንኳን ቢፈቱ ለሚቀጥሉት የተወሰኑ አመታት እነዚህ ከትምህርት ውጭ ያሉ ተማሪዎች በመደበኛው የትምህርት አያያዝ ልናስኬድ ስለማንችል የአስቸኳይ ጊዜ ትምህርት ጉዳይ ተገቢው ትኩረት ሰጥቶት በበጀት ተደግፎ በቂ ባለሙያ ተመድቦ ሊሰራ ይገባል። የሰዓት ሁኔታ ሆኖ ብን ላቋርጠዎት ነው። በእጅጉ አመሰግናለሁ። እንግዲህ እርስዎ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ኖት ሀገራዊ ትምህርት ፖሊሲዎችን ስደተኛና የተፈናቀሉ ሕጻናትን አካታች በሚሆኑበት መንገድ ላይ የጥናትና የምርምር ስራዎችን አቅርበዋል። በተያያዥ ጉዳዮች ላይ ላጋሩን ሀሳብ ሁሉ በጣም አመስጋኞች ነን። የሌላ ጊዜ መገናኘታችን አይቀርም። መልካም ምሽት ይሁን ለውት። ላሁኑ እግዚአብሔር ስትልን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን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 ነው እየተከታተላቸው የምትገኙት አድማጮቻችን፣ ዛሬ ግጭቶችና መፈናቀሎች በኢትዮጵያ የትምህርት ዘርፍ ላይ እየደቀኑት ስላለው አደጋና ስለ ሕጻናቱ መጻኢ ተስፋ የሚናገሩ ውይይት ነው እያቀረብንላቸው የምንገኘው ግጭት ከሰነበተባቸው ስፍራዎች ከሚገኙ ተማሪዎች ያገኘናቸውን ሀሳቦች መካከል ሁለቱን ሰምተን እንመለሳለን። አልኩት ከሁሞራ ነው። አሁን ሙናረው ግን ሽሬ ነው። ትምህርት በመቋረጡ እንኳን በጣም አዝናለሁ። የዛን ሰዓት በጣም ከፍቶኝ ነበር። ከትምህርት ውጪ በጣም ያስጠላል ነበር። በቃ ከቤት አትወጣም። ተጽዕኖ ስላለው በቃ ከቤት አትወጣም። ትምህርት ስለሌለኝ ሁሉም ነገር ተዘጋግቶ ስለነበር በጣም ያስጠላል ነበር። ከትምህርት ውጪ ትምህርት እናፍቅ ነበር ያኔ የነበረ ትምህርት በጣም ይናፍቀኛል። የድሮ ትምህርት የነበረው ይናፍቀኝ ያገዛ በውጊያው ምክንያት ትምህርት በጣም ከብዶናል ማለት ነው። ጦርነቱም ጠባሳ ፈጥሯል። እኔ ስሜ አብዲሳ ይባላል የአስረኛ ክፍል ተማሪ ነበርኩ። ባለፈው አመት ሁለት ሺ አስራ ስድስት ዘንድሮ ተፈታኝ ነበርኩኝ። በአጋጣሚ ባለፈው አመት ሁለት ሺ አስራ አምስት ላይ በተደረገው የአዲሱ የመንግስት መዋቅር ዞናችንን በሁለት ተከፍሎ ወደ ምስራቅ ቦረና ዞንና ጉጂ ዞን ተብሎ በሚለያይበት ወቅት የኛ ወረዳ ጎሮዶላ ወረዳ ማለት ነው ወደ ምስራቅ ቦረና ዞር ሲጠቃለል ሕዝቡ ውስጥ በተቀሰቀሰ ቁጣ ተማሪዎች አንማርም፣ ሰራተኛ ስራ አንሰራም ብዙ ነገር ብሎ እኛም በዚህ ምክንያት የሚያስተምረን ጠፍቶ ንዚ የሚሰጠን ጠፍቶ ሳንማር እስካሁን ከፍተን እስካሁን ድረስ ባለፈው ዓመት ወደ ሰማንያ አንድ ትምህርት ቤት እና ሀምሳ ሁለት ሺህ ተማሪዎች የሚሆኑ ያለ ትምህርት ከትምህርት ገበታችን ተፈናቅለን እስካሁን ድረስ ትምህርት ላይ አይደለንም። ተማሪዎቻችን አሁን አብዛኛው ተማሪ ሴቶቻችን እንዳለ እያገቡ ነው። በገጠር አካባቢ ያሉት ያለ እድሜያቸው እያገቡ ነው። ተስፋ ቆርተው የሚማሩበት እንትን የለም። እኛም ያው እዚህ ጉድ ብለን አንዴ ወታደር ቤት ትሄዳለህ፣ አንዴ ምን ትሆናለ፣ አንዴ ደግሞ ወይ ሸኔ ትባላለ። ያለ ትምህርት ስትቀመጥ ብዙ የሚሰጠ ስሞች አሉ። ተማሪ ወጣት ስትሆን በሆነ ነገር በተቀሰቀሰ ቁጥር የመንግስት ተቃዋሚ ሀይል ወደ መባል ሁላ ትፈረጃለ። እንግዲህ አሁን ትልቅ ችግር ላይ ያለ ነው። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ግጭቶችና መፈናቀል በኢትዮጵያ የትምህርት ዘርፍ ላይ ስለ ደቀኑት አደጋ ነው እየተነጋገርን የምንገኘው። መስመራችን ላይ አቶ አብዱሰላም ሸፈው አሉ። የምህንድስና ትምህርት ምሩቁ አቶ አብዱሰላም ከሶስት ዓመት በፊት ያቋቋሙት አግማስ ኢትዮጵያ የተሰኘ ተቋም ለብዙ ተፈናቃዮች ቀድሞ ደራሽ ሆኗል። አቶ አብዱሰላም ወደ ውይይታችን ስለመጡ በእጅጉ አመሰግናለሁ። በመጀመሪያ እንግዲህ እርስዎ ተቋማችሁ የእርስዎ ተቋም ሕፃናትን፣ እናቶችን፣ አረጋውያንን ጨምሮ ከተለያዩ አካባቢዎች ተፈናቅለው ወሎ አካባቢ የደረሱ ኢትዮጵያውያንን እያገዘ ይገኛል። እንደው ከትምህርታቸው ለተቆራረጡት አሁንም ለመማር ጥማት ያላቸውን ሕፃናት በምን መልኩ ነው እያገዘ የሚገኘ የሚለውን እስቲ ጠቅልል አድርገው ይግለጹልን። እሺ፣ አመሰግናለሁ እና ተቋም ወሎ አካባቢ የጥር ዘጥን ብቻ ሳይሆን ሰሜን ሸዋ ደብረ ብርሃን፣ ጎጃም ማዊ ዞን ቻግሪ፣ እንደዚሁም ሰሜን ወሎና ደቡብ ወሎ አካባቢ የሚገኙ በግጭት ተፈናቅለው የመጡ ወገኖችን ነው የሚደግሰው። ልጆች ጋር በተያያዘ እንግዲህ የምንደግስበት ራሱ የቻለ ፕሮጀክት አለን። በተለይ በግጭት ወላጆቻቸውን ያጡ ህጻናቶችን ኦርፋን ሰፖርት ፕሮጀክት በሚል የምንደግፋቸው ልጆች አሉ። ከዛ በተጨማሪ ግን ሁሉንም በሚባል ደረጃ ካምፕ ላይ የሚገኙትን በምንችለው አቅም፣ የተቋማችን አቅም በፈቀደ መልኩ በተለይ ትምህርት አመቱ መጀመሪያ ላይ ለከተማ ቅርብ የሆኑ ትምህርት መማር የሚችሉ ልጆችን በተወሰነ መልኩ የትምህርት ማቴሪያል በየካምፖቹ በመደገፍ እሱን እየሰራ እንገኛለን። ግን ተፈናቃይ ብዛት አንጻር ከልጆች ብዛት አንጻር ይሄን ድጋፍ ይሄን ክሎት ያመጣል ብለንም አናስብም። ምክንያቱም ብዙ ነው ያለው ብዙ ልጆች አሉ። ከዛ በተጨማሪ ድጋፍ መደረጉ ብቻ አደለ በጣም ብዙ ጊዜ የሚያሳስበን የትምህርት ማቴሪያል ተማላን ናቸው። በዓመት አንድ ሁለት ሊሆን ይችላል እሱ ግን፣ ሌላው ከባዱ ችግር ደግሞ የካምፑ የምግብ ችግር ስላለ ልጆች ምናልባት ወደ ትምህርት ቤት ሄደው ከሁለት ከሶስተኛው ክፍለ ጊዜ በኋላ ብዙ መማር አይችሉም። በረሃብ የሚወድቁ ልጆች አሉ። ከባድ በየካምፖ ያለው ችግር። በዛ ላይ የሚያቋርጡ ልጆች አሉ፣ በመቋቋም ሲያቅታቸው እና ካምፕ አካባቢ እንደዚህ የተፈናቀሉ ልጆች ጋር ያለው ይህ የትምህርታቸው ሁኔታ እጅግ በጣም አሳሳቢ በሚባል ደረጃ ላይ ነው ያለው። አቶ አብዱሰላም፣ እንደው በየቀኑ በስራችሁ ምክንያት ከመኖሪያ ቀያቸው የተፈናቀሉ ሕጻናትን የቀድሞ ተማሪዎችን የማግኘት ታሪካቸውን፣ የማዳመጥ እድል አገኝተው ይሆናል ብዬ አስባለሁ። ልቦ ውስጥ የሚቀሩ የተለያዩ ታሪኮች ይኖሩ ይሆናል። እስኪ አንዱን ቢያጋሩን ከእነዚህ ተማሪዎች ጋር ባደረጉት ቆይታ ውስጥ የተረዱትን። እሺ፣ በጣም ጥሩ ብዙ ልጆችን ኦልሞስት እና ከአስራ ሰባት በላይ ካምፖች ላይ በየጊዜው እንሄዳለን። አዲስ አበባ ቢሮ ከምናሳልፍበት ጊዜ የሚበዛው ካምፕ የምናሳልፍበት ወቅትና የጊዜው ልጆች ጋር የመገናኘት ምድለዋለን። የሚገርመው ግን በዚህ በተቆራረጠ መልኩ ግን መገደግ መማር እንችላለን በሚል ተስፋ በጣም ብዙ የሚባሉ ልጆች መሆን የሚፈልጉት በጣም ትልቅ ነገር ነው። ትልቅ ህልም ያላቸው ወደዶች አሉ። በጣም በየቦታው አንዱን በተለየ ሁኔታ ማንሳት ትፈልጋለሁ። በዚህ በግጭት የተወሰኑ አባቱን ጨምሮ የተወሰኑ ቤተሰቦቹን ያጣ ህፃን ልጅ ነው። እዚህ በፊት ቢሮ ላይም እንደዚሁ ሀርቦ አካባቢ የበዓል ፕሮግራም አዲስ ዓመት ፕሮግራም ስንሰራ አይቲንክ፣ ዜና ተሰርቶለታል በሌላ ቨርሽንም ቢሆን እሱም ተመቶ እንደዚህ አንገቱ ልጁን ምናምን የተመታ ልጅ ነውና፣ እሱን በማሳከም ወደ ሆስፒታል ይዘነ ሄደን ነበር። እሱን እያሳከምን ባለበት ሰዓት ዶክተሮቹ ሲጠይቁት የነበረው ልጁን እንደኛ ሐኪም መሆን ትፈልጋለሁ ያ ዶክተር መሆን ትፈልጋለህ ወይ ሲሉት አልፈልግም። ያሉ አስራ ሁለት ዓመት ልጅ ነው እና ይሄ ልጅ የሀገር መሪ መሆን የሚፈልገው ብዙ ምክንያት ነው የገለጸው። ከአስራ ሁለት ዓመት ልጅ የማይጠበቁ በጣም ብዙ ነገሮች ነው ያለው እና ልጁ መሪ መሆን የፈለገበትን ምክንያት ምክንያት ሕክምናውን ጨርሶ ከወጣ በኋላ ያ ልጅ ወደ ካምፕ እንድመለስ ብዙ አልፈቀድም። እናቱ በህይወት ነበረች እሷ ጋር ተነጋግረን እኔ ጋ እንዲኖር ነው ያደረግነው። በእሱ እድሜ ልጅ አለኝ፣ እሱ ጋር ጓደኛ አድርጋቸው እንድማማችሁ ነው። አሁን እየተማረ ነው። እንግዲህ ምናልባት ከሁን አመት በኋላ እሱ ልጅ ሀገር መሪ ሆኖ እናገኘዋለን ብዬ ተስፋ አደርጋለሁ። በዛ ወይ ስለሆነ አሁንም እየቀጠለ ያለው እንደዚ አይነት በጣም ብዙ ታሪኮች አሉ። ሁሉም ልጆች ህልም አላቸው፣ ግን እዛ ህልማቸው ጋር ለመጥረስ የሚያስችል ደግሞ ምቹ ሁኔታ አሁን በየካምፑ የለም። በጣም ብዙ ድጋፍ ብዙ ነገር ያስፈልጋቸዋል። መልካም አቶ አብዱ ሰላም እንግዲህ እርስዎ ተቋም ከማቋቋም በዘለለ በግሎ የራስውን ህይወት በአንድም ሆነ በሌላ በሚነካ መንገድ እነዚህን ለችግር የተጋለጡ ተማሪዎችን ህጻናትን ለማገዝ እየሞከሩ ይገኛሉ። ከችግሩ ግዝፈት አንጻር የእናንተን ተቋም ሆነ ሌሎቹ ተቋም ርብርብ ሊቀርፍ የሚችለው ጉዳይ አናሳ እንደሆነ ይታወቃል። ምን ሊደረግ ይገባል ብለው ያስባሉ? እንደዚህ ላለው ችግር በመፍትሄነት የሚነሳው እንዲሁም ደግሞ አሁን ለችግር ለተጋለጡ ወጣቶች የሚሆኑ መልካም ተሞክሮዎችንም፣ ተግባራት ምን ሊሆን ይገባል የሚለውን ጠቅለላ አድርገው ይግለጹልኝ። ሁለት ነገሮች ያስፈልጋሉ ብለን እናስባለን። አንደኛው በመንግስት ደረጃ እንደ ሀገር ዘላቂ ሰላም ቢፈጠር እነዚህ ወገኖች ወደተወለዱበት ወደኖሩበት ቦታቸው ተመልስ ባህሪታቸውን ቢጀምሩ ልጆቻቸውን በስርዓት ማስተማር ይችላሉ ብለን እናስባለን። ምናልባት ጊዜ የሚፈጅ ጉዳይ ነው። ሁለተኛው ደግሞ መቅደም ያለበት ጉዳይ ቹ ልጆች ብዙዎቹ ካምፖች እንደ አጋጣሚ ሆኖ ከተማ ለከተማ ቅርብ የሆኑ ካምፖች ናቸው። ልጆች የመንግስት ትምህርት ቤት ገብተው መማር የሚችሉባቸው ሁኔታዎች አሉ ሲሰጠን እንደዛ እንዳረጉ ደግሞ ሁለት ነገሮች፣ አንደኛ የትምህርት ቁሳቁስ በበቂ ሁኔታ ለሁሉም ማዳረስ የት ይቻል አይደለም። ሁለተኛ ደግሞ ትምህርት ቤትም ሂደው ቁርስ በገል ስለማይሄዱ ትምህርታቸውን በስርዓት መከታተል አይችሉም። ስለዚህ ሀገር ውስጥም ከሀገር ውጭም ያለው ማህበረሰብ ረጅ፣ ድርጅቶች፣ ተቋማት፣ ግለሰቦች ይሁን ግለሰቦችም በተቋም በኩል ይሁን በራሳቸው መልኩ እነዚህን ወገኖች ማገዝ ቢችሉ እነዚህን ልጆች ማገዝ ቢችሉ ምናልባት ነገ ኢትዮጵያ ላይ የተሻለ ነገር መፍጠር የሚችሉችን ማውጣት እንችላለን ብዬ አስባለሁ። ካልሆነ ግን ምናልባት እነዚህ ልጆች ነጋቸው ትምህርታቸው ነው መማር ካልቻሉ ነገ ሌላ የሀገር ሸክም የሚሆኑ ምናልባትም የሀገር ጠንቅ የሆኑ ልጆች ነው የምናፈራው። ሁልጊዜ ያው ችግሩን ብናወራው መፍትሄ ሊሆን አይችልም። ስለዚህ ለሁሉም ችግር የመፍትሄ ሀሳብ ያስፈልገዋል። መቼም የትምህርት ወቅት ነው። ስለዚህ እነዚህ ልጆች ባሉበት ቦታ እንዲማሩ ለማድረግ የሚያስፈልጋቸው የትምህርት ቁሳቁስ፣ ዩኒፎርም እንደዚሁም ቢያንስ በቀን አንዴ ቁርስ እንኳን በልተው መሄድ እንዲችሉ ሁሉም በሚችለው አቅም በቤተሰቡ በሚቀርበው እንደዚሁ የተለያዩ ድርጅቶች አሉ። ኛን አድማስ ኢትዮጵያ ጨምሮ በድርጅቶችን በኩል ማገዝ እና መርዳት እነዚህ ልጆች የነገ ተስፋቸውን ብሩክኑ እንዲቀጥል እንድማሩ ማድረግ እንድምችል ለሁሉም አገር ወዳድ ሰው ለሆነ ሁሉም የምናስተላልፈው ጥሪ ነው እና ይሄ ነው መልእክቴ። በተረፈ ብሄ እንግዲህ ይህን ሀሳብ ይዞ እነዚህ ቃለመጠየቅም ስለበ ዘን ቴሌፋኑ አመሰግናለሁ። በጣም አመሰግናለሁ። አቶ አብዱሰላም ሽፋው የአግማስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነዎት። እርስዎ ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ በሌሎች ሀሳቦች ዳግም መመለሳችን አይቀርም። መልካም ምሽት ይሁን። ለውት መልካም ምሽት። አመሰግናለሁ። አድማጮቻችን የጋቢና ቪኦኤ መሰናዶ ነው እየተከታተላችሁ የምትገኙት። የዛሬ ጉዳያችን በግጭቶች ምክንያት ለአደጋ የተጋለጠ የኢትዮጵያ ትምህርትን ሁኔታ የሚነካ ነው። በተነሳው ጉዳይ ላይ የኢትዮጵያ መንግስት ባለስልጣናትን ሀሳብ ለማካተት ያደረግነው ጥረት አልተሳካም። በቀጣይ መሰናዶችን ለማካተት እንጥራለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሀን መገናኛ በሰጡት ቃለ መጠይቅ በተጋመሰው አመት አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ አስታውቀዋል። ከነዚህም ውስጥ ሶስት ሚሊዮኖቹ በግጭት በድርቅና በመፈና ከመቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ትምህርት ቤቶች መዘጋታቸውንና ተማሪዎች ከትምህርት መራቃቸውን ገልጸው የሚበዙት በአማራ ክልል እንደሚገኙ አመልክተው ነበረ። እሳቸውን ሰምተን እንመለሳለን። አማራ ክልል ነው ወደ 26 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ደርሶናል። በኦሮሚያ እስከ 72 አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 66 ሺህ አካባቢ ተማሪዎች ጋምቤላ የምትሄድ ወደ 19 ሺህ አካባቢ፣ እነዚህና አፋር አካባቢ ለምሳሌ ወደ 74 ሺህ አካባቢ በዚህ ችግር ምክንያት ከትምህርት ቦታ ውጭ መሆናቸው መረጃዎች ያሳያሉ። ጋቢና ቪኦኤ።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 2022 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በቀጣይ ሳምንት በሌላ ርዕስ እንገናኛለን። ከምስልና ድምፅ አቀናባሪያችን ኤልያስ አስመረ ጋር ሀብታሙ ስዩም በዚህ ልሰናበታችሁ። መልካም ምሽት ይሁንላችሁ።